የኢትዮጵያ ትራንስፖርት ሚኒስትር ወይዘሮ ዳግማዊት ሞገስ በተለይ ለዲደብልዩ ይፋ እንዳደረጉት ለምርመራ የተላከው አደጋ የደረሰበት አውሮፕላን መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምፅ ሙሉ መረጃው በተሳካ ሁኔታ መገልበጥ መቻሉ የታወቀ ሲሆን በእስካሁኑ የምርመራ ሂደት የአደጋው መንስኤ ኢንዶኔዥያ ላይ ከደረሰው የላይን አየር መንገድ አውሮፕላን አደጋ ጋር የሚመሳሰል ሆኖ መገኘቱንም ይፋ አድርገዋል። የአውሮፕላኑን የተለያዩ ክፍሎች

አሁን ላይ ማንሳት የምንችለው የሚያመሳስል ባህሪ እንዳለ ያሳያል። ያ ባህሪ ምንድን ነው? የመሳሰል በምን ደረጃ ነው? የሚሉ ዝርዝሮችን በቀጣይ መግለጫ ነው የምንሰጠው። በዓለም አቀፍ አሰራሩ መሰረት የመጀመሪያው ሪፖርት በአንድ ወር ጊዜ ውስጥ መውጣት እንዳለበት አሰራሩ ያስቀምጣል። እኛም ያንን ተከትለን በአንድ ወር ውጤቱን የተደረሰበትን ደረጃ ለሕዝብ ይፋ ለማድረግ እየሰራን ነው። ካሁን ቀደም እንደ ጎርጎራውያን አቆጣጠር 2010 ዓ ም የኢትዮጵያ አየር መንገድ የበረራ ቁጥር ኤቲ 409 አውሮፕላን ከቤሩት አውሮፕላን ማረፊያ ከተነሳ ከአምስት ደቂቃ በኋላ ነዶ ሜዲትራኒያን ባህር ላይ በመውደቅ 89 መንገደኞችና የአውሮፕላኑ ሰራተኞች ማለቃቸው ይታወሳል። በወቅቱ የሊባኖስ የምርመራ ቡድን የበረራ ስህተት ለተፈጠረው አደጋ መንሴ ነው ቢልም፣ በአንጻሩ የኢትዮጵያ አየር መንገድ አውሮፕላኑ የፍንዳታ አደጋ እንደደረሰበት በመግለጽ የአደጋውን አጣሪ ቡድን የምርመ የምርመራው ውጤት ሲያጣጥለው መቆየቱ ይነገራል። በዚሁ በኢትዮጵያ አየር መንገድ የሊባኖሱ አደጋ የምርመራውን ሂደት ባከናወነችው ፈረንሳይ ኢትዮጵያ ደስተኛ አልነበረችም ነው የሚባለው። ይህ ከሆነ የአሁኑን የቴክኒክ ምርመራ ዳግም ለምን ለፈረንሳይ መስጠት አስፈላጊ ሆነ? የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት መልስ ሰጥተውናል። ፈጥነን ወደ ምርመራው እንድንገባ የሚያስችል አማራጮችን ማየት አለብን ብለን ስናመሳ ካለን የጂኦግራፊ አቀማመጥና ከቅርበት ተይዞ ይህንም ስራ በፍጥነት ተግብረን ውጤታማ በሆነ መልኩ እጃችን መረጃውን ማስገባት የምንችለው እነሱ አማራጮችን ብናይ ነው ብለን ስናይ፣ ጊዜ እና ቅርበት ይህን የጠበቀ ሆነው መረጃውን በጥራት ታይፕ ለማድረግ የሚያግዘን ነገር ብለን አይተን ነው የፈረንሳይ ምርጫችን ያደረግነው ከዛ አንጻር የተሻለ ፍጥነት እና በተሻለ ጥራት ደረጃም መረጃውን በእጃችን ማስገባት ችለናል። በኢትዮጵያ የተከሰተውን የአውሮፕላን አደጋ ተከትሎ እንደ ኖርዌ ያሉ ሀገራት የቦይንግ ሰባት ሰላሳ ሰባት ማክስ አውሮፕላኖቻቸው ከበረራ በመታገዳቸው በደንበኞቻቸው ላይ ለደረሰው መግሏላትና አየር መንገዶቻቸው ለገጠማቸው ኪሳራ የቦይንግ ካምፓኒን የካሳ ክፍያ የጠየቁበት ሁኔታ እንዳለ እየተሰማ ነው። በኢትዮጵያ በኩልስ ምን የታሰበ ነገር አለ? ከሟች ቤተሰቦች የካሳ ክፍያ እና ሌሎች ተዛማጅ ጉዳዮች ዙሪያ የተጀመሩ እንቅስቃሴዎች ይኖሩ ይሆን ስንልም ሚኒስትሯን ጠይቀናቸው ነበር። የአደጋ ምርመራው ኮሚቴ በኤርክራፍት አክሲደንት ኢንቨስቲጌሽን ቢሮ አማካኝነት ተቋቁሞ ወደ ስራ ሲገባ እንዲሳተፉ ጋብዘናቸዋል። እነሱም ያንን ተቀብለው አስራ ስምንት አባላቶች ያሏቸው ባለሙያዎችን ይዘው ገብተዋል። የስራቸውን በኤምባሲ በኩል ውስጥ ይደርሱናል። እዛ ውስጥ የቦይንግም ባለሙያዎች አሉ። ተቋሙ ቀጥተኛ በሆነ መንገድ ከኛ ጋር ግንኙነት የለውም። ምርመራውን በጋራ ከኛ ቡድን ጋር እያካሄዱ ነው ያሉት እና ወደ ፈረንሳይም የመረጃ ሳጥንን በተላከበት ወቅት አብረው ነው የሄዱት። መፍትን ስላላቸው የአካው ህግን ስለሚያይ በዓለም አቀፍ ማህበረሰብ ማስረጃዎችን ሊሰጠን የሚሉ ጥያቄዎች ተነስተዋል። እቃ ላይ ባለፈው ሳምንቱን ከአምባሳደሮች ጋር ውይይት የነበረን እሱን አንስተናል። እሱም ከሁለት ሳምንትም በጣም ዳበረ ጊዜ መፈጸምና መውሰድ የሚፈልግ አካል ካለ መውሰድ የሚችልበት ሁኔታ እንደተጠናቀቀ ትላንትና ምቀጠቅ ላይ አቃቢ ህግ ጋር በጋራ አይተን እሱን ጨርሰናል። የህግ፣ የኢንሹራንስ የመሳሰሉ ጉዳዮች ዓለም አቀፍ አሰራሩን ተከትለው ትንሽ ተፅዕኖ እንሆናል ከዲኤንኤ ምርመራ ጋር ተይዞ ዓለም አቀፍ ደረጃውን በጠበቀ መልኩ ለማስኬድ እንዲያስችል በዚህ ሂደት ልምድ ያላቸውን እውቅናም ሰርተፊኬትም ያላቸውን አካላት አጠቃላይ ወደ ሰባት አምስት ሀገራትን የሚያካትት ከመሆኑ ጋር ተይዞ እነዚህ ሀገራትም እምነታቸውን በሚጥሩበት አካል ጭምር እንዲሰራ በጋራ በደረስበት መግባባት መሰረት እየተፈጸመን ያለው እስካሁን ባሉን ግምገማም ከአምስት እስከ ስድስት ወር ሊፈጅ እንደሚችል ነበጋራ የሚሆን እያየን ያለነው እስካሁን ኢትዮጵያን ጨምሮ በአለም ዙሪያ ከ ሀምሳ በላይ ሀገራት ቦይንግ ሰባት ሰላሳ ሰባት ማክስ አውሮፕላንን ከበረራ ማገዳቸው ታውቋል።